ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 8 2011 ዓ ም ዝግጅታችን ጀምረ። ጤና ይስጥልን አድማጮች እንደምን አመሽታችኋል? የምናስተናግዳችሁ አዲሱ አበበና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ጠቅላይ ሚኒስትር አብይ አህመድ የቡራዩ ተፈናቃዮችን ዛሬ ጎብኝተዋል። ይህ ነበረችግ ታሪት ወንድሞቻችን ግን በማስተስ ህጻናትን በማስቸገር ተሳክቶላቸዋል። ኢትዮጵያ እንዳይረተን ግን መቼም አይሳካላቸው ነው። መቼም አይሳካላቸው ወቶተሳሁን ደም ጠጡት። ወንድም ደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማድረስ ግን ህልም ነው። የተከበራችሁ አድማጮች ለድምፁ ጥራት ይቅርታን ጠይቃለን። ተፈናቃዮቹ ዛሬ ለተጎጂዎቹ ባደረጉት ንግግር የተጀመረውን ለውጥ ለማደናቀፍ ለጊዜው ሰዎችን መጉዳት ይቻል ይሆናል፣ ኢትዮጵያን ማፍረስ ግን መቼም የሚሳካ አይደለም ብለዋል። ሌላም መልእክት አላቸው። በአብይ ርዕስ ዘገባውን ይዘናል። ለአርዕስተ ዜናው አዲሱ። ሰሞኑን ለተፈጠሩ ወንጀሎች ተካፋይ ወይም እጃቸው ያለበት ማናቸውም ቢሆኑ ከህግ ተጠያቂነት አያመልጡም ሲል ብሔራዊ ደህንነት መስሪያ ቤት መግለጫ አውጥቷል። ኢትዮጵያና ኤርትራ ባደረጉት ስምምነት ኤርትራ ለሰብአዊ መብት ከበሬታ ፋና ወጊ የሆነ ሁኔታ ተፈጥሮላት አላሉ። የኢትዮጵያ ፖሊስ አምስት ሰዎች የተገደሉበትን ሰልፍ ለመበተን የተጠቀመበት መንገድ ትክክል አይደለምና ባለስልጣናት ሁኔታውን ያጣሩ ይላል አምነስቲ ኢንተርናሽናል። አመሰግናለሁ። አዲሱ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ሰሞኑን በተፈጠሩ ግጭቶች የታዩ የወንጀል አድራጎቶችን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከሕግ ሊያመልጥ አይችልም። ያለ ምንም ቅድመ ሁኔታ በሕግ ተጠያቂ ይሆናል ሲል ብሔራዊ የደህንነት ምክር ቤት ዛሬ መግለጫ አውጥቷል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና ብጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባችኋል ብሏል መግለጫው። ባለፉት አምስት ወራት የዲሞክራሲ ምህዳርን ለማስፋት በርካታ ስራዎች መከናወናቸውንና ተስፋ ሰጪ ውጤቶች መገኘታቸውን የገለጸው ይኸው መግለጫ በዚህም መላው ሕዝባችን ከመቼውም ጊዜ በላይ በሀገሩ ተስፋ እንዲሰንቅና በሀገሩ መጻኢ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል ሲል አስታውሷል። የዲሞክራሲ ስርዓት ግንባታ ከህግ የበላይነት ውጭ የሚታሰብ አለመሆኑን መገንዘብ እንደሚያስፈልግ የጠቆመው ይኸው ብሔራዊ የደህንነት ምክር ቤቱ መግለጫ በለውጥ ውስጥ እንደመሆናችን መጠን መንግሥት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም፣ ይህንን እንደ አቅመቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል ብሏል። የመግለጫውን ሙሉ ቃል ከዜናው ቀጥሎ በአብይ ርዕስ በንባብ እናሰማቸዋለን። የኢትዮጵያ ፖሊስ አዲስ አበባ ውስጥ የተካሄደና አምስት ሰዎች የተገደሉበትን ሰላማዊ ሰልፍ ለመበተን የተጠቀመበት መንገድ ጥብቅ ክትትል እንዲደረግበትና እንዲጣራ አምነስቲ ኢንተርናሽናል የኢትዮጵያን ባለሥልጣናት ጠየቀ። አምስቱ ሰላማዊ ሰልፈኞች የተገደሉት በሳምንቱ ማብቂያ ላይ 58 ሰዎች የሞቱበትን ግጭት ተከትሎ በተካሄደ እንቅስቃሴ መሆኑም ታውቋል። ሰላማዊ ሰልፈኞቹ ልብዞች ሞትና መቁሰል ምክንያት የሆኑትን ግጭቶች ለማቆም መንግሥት ተገቢ እርምጃ አልወሰደም በማለት ነው አደባባይ የወጡት። ግጭቶቹ የተቀሰቀሱት የኢትዮጵያ መንግስት ያስተላለፈውን በሰላማዊ መንገድ የመታገል ጥሪ ተከትለው እንደ ኦነግ የመሳሰሉ ቡድኖች አገር መግባታቸውን ተከትሎ እንደሆነም ታውቋል። በሰላማዊ ሰልፈኞች ላይ ገዳይ የሆነ ኃይል ለመጠቀም ምንም ምክንያት አይኖርም ያሉት የአምነስቲ ምስራቅ አፍሪካ ዲሬክተር ዣን ኒያኒውኪ ለእነዚህ ግድያዎች ተጠያቂ የሆኑትን ወገኖች ለፍርድ ለማቅረብ የኢትዮጵያ መንግስት ባለሥልጣናት አስፈላጊውን ምርመራ ማድረግ ይኖርባቸዋል ብለዋል። ባለሥልጣናቱ የሕዝብን የቅሬታ ጥያቄዎች በወቅቱ ያለመለሱበትንና እንደገና ሰላማዊ ሰልፈኞች ተኩስ ተከፍቶባቸው መሞታቸው የዚህ ምክንያት መገለጥ ይኖርበታል ሲሉም የአምነስቲው ዲሬክተር ጠይቀዋል። የኢትዮጵያ ፖሊስ ኮሚሽነር ዘይኑ ጀማል ትናንት ለአሜሪካ ድምፅ በሰጡት ቃል ከፖሊስ ላይ ጠመንጃ ለመንጠቅ በመሞከራቸው ነው ግድያው የተፈጸመው ማለታቸው ይታወሳል። በኢትዮጵያና በኤርትራ መካከል የተደረሰው የሰላም ስምምነት በኤርትራ ሰብአዊ መብቶች እንዲከበሩ ፋና ወጊ እንደሚሆን የተባበሩት መንግስታት ድርጅት አስታወቀ። የኢትዮጵያና የኤርትራ መሪዎች ቀደም ሲል የሰላም ስምምነት መፈራረማቸውን ያስታወሱት በኤርትራ የተባበሩት መንግሥታት ድርጅት የሰብአዊ መብቶች አያያዝ ልዩ መልእክተኛ ሼላ ኪተሩት ሁለቱም ለስምምነቱ ተግባራዊነት ያላቸውን ቁርጠኝነት በተለያዩ ወቅቶች እንዳረጋገጡም አመልክተዋል። በኤርትራው ፕሬዝደንት ላይ ግልጽ ደብዳቤ የጻፉ 11 ከፍተኛ የመንግሥት ባለሥልጣናት እንዲሁም አስር የነጻው ፕሬስ አባላት መታሰር በሀገሪቱ ውስጥ አለ ያሉትን የመብቶች ረገጣ የሚገልጹ መሆናቸውን መልእክተኛዋ አመልክተው ከዚሁ የመብቶች ረገጣ ጋር በተያያዘም ከቀድሞ የገንዘብ ሚኒስትር የተላከላቸውን ሪፖርት ማግኘታቸውንም ጠቅሰዋል። ሚስኬተሩት አድማጮች ዜና የሚተላለፍላቸው ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። የደቡብ ሱዳን በሴቶች ላይ በስፋት ለሚደርሰው ወሲባዊ ጥቃትና ድፍረት የሀገሪቱ መንግስት የመፍትሄ እርምጃ አልወሰደም ሲሉ የተባበሩት መንግስታት ድርጅት መርማሪዎች ወነጀሉ። የደቡብ ሱዳን የሰብአዊ መብቶች ኮሚሽን ደቡብ ሱዳን ውስጥ በተጠቀሱት ወንጀሎች ምርመራ የተካሄደባቸውም ይሆን ለፍርድ የቀረቡ እጅግ ጥቂቶች ናቸው ብሏል። ሊሳ ሽላይን ለቪኦኤ ከጄኔቭ ያጠናቀረችው ዘገባ እንዳመለከተው ኮሚሽኑ የክትትሉን ውጤት የያዘ ሪፖርት ለመንግስታቱ ድርጅት የሰብአዊ መብት ኮሚሽን አቅርቧል። ቆንጅታየ ዝርዝሩን አላት። ሦስቱ የኮሚሽኑ አባላት ደቡብ ሱዳንን ጎብኝተው በቅርቡ ተመልሰዋል። በጉብኝታቸውም ወቅት በዘፈቀደ ስለተፈጸሙ ግድያዎችና ዘግናኝ ወሲባዊ ጥቃቶች ከብዙዎች እንደተነገራቸው ገልጸዋል። የኮሚሽኑ ሊቀመንበር ያስሚን ሱካ ሲናገሩ የይ ወረዳ ውስጥ ሴቶች በመንግስቱ ወታደሮች ተጠልፈው እንደተወሰዱና እንደተደፈሩ ተነግሮናል። ተደፍረው የጸነሱ ሴቶችም በማህበረሰባችን እንገለላለን በሚል ፍራቻ የሚወልዱትን ሕፃን ጥለው የሄዱም እንዳሉ ሰምተናል ብለዋል። ደቡብ ሱዳን ውስጥ የመንግስቱ ወታደሮች፣ የአካባቢ ሚሊሻዎችና ሌሎችም ታጣቂዎች ሴቶችን የውጊያ ድል ውጤታቸው አድርገው ይመለከቷቸዋል። በተቀናቃኝ የጎሳ ቡድኖች መካከል በሚነሱ ግጭቶችም ሴቶቹ ለወሲባዊ ጥቃት ይጋለጣሉ። ባለፈው የአውሮፓውያን አመት በዓለም አቀፍ የሴቶች ተቋም እና ኢንተርናሽናል ሬስኪ ኮሚቴ በተባለው ዓለም አቀፍ የሰብአዊ ረዴ ድርጅት የተከናወነ ጥናት ከደቡብ ሱዳን ሴቶችና ልጃገረዶች ውስጥ ሁለት ሶስተኛው በህይወት ዘመናቸው ቢያንስ አንድ ጊዜ ወሲባዊ ጥቃት እየተፈጸመባቸው እንደሆኑ ደርሶበታል። የደቡብ ሱዳን ሴቶችና ልጃገረዶች የሚፈጸምባቸው መጠነ ሰፊ ጥቃት ከእንግዲህ ችላ ሊባል አይገባም። ፍትህም ካሳም ሊሰጣቸው ይገባል። ሕክምናና የምክር አገልግሎትም ማግኘት አለባቸው ብለዋል ኮሚሽነሯ። ተጠያቂነትና ፍትህ በሌለበት ደቡብ ሱዳን ዘለቄታ ያለው ሰላም ልታገኝ አትችልም ሲሉም አስጠንቅቀዋል። የደቡብ ሱዳን የፍትህና የማህበራዊ ጉዳዮች ሚኒስትር ፖሊኖ ዎናዊላ መንግስታችን የሰብአዊ መብት ጥሰቶችን አይደግፍም፣ በዚህ ረገድ መሻሻሎችን አስመዝግበናል ሲሉ ይከራከራሉ። የአውሮፓ ህብረት ሀገሮች መሪዎች በስደተኞች ጉዳይ ላይ በኦስትሪያዊቱ ከተማ ሳልዝበርግ ነገ ሊያደርጉት ያቀዱትን ጉባኤ በአባል ሀገሮች መካከል የተፈጠረው ጥልቅ መከፋፈል ሊያደናቅፈው እንደሚችል ተሰግቷል። የአውሮፓ ህብረት ጠቅላይ ቢሮ ፍላጎት የድንበር ጠባቂዎቹ ወደ ሌሎቹ ሀገሮች ዘልቀው በመግባት እንዲመደቡ ሲሆን እንደ ሃንጋሪ ያሉ አባል ሀገሮች ፍላጎት ግን የራሳቸውን ድንበር በራሳቸው ወታደሮች ማስጠበቅ ነው። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል። ስልሳ የሚሆኑ የተሳፈሩበት አየር የሚሞላ ጀልባ እየተነፈሰ በመሆኑ ቀስ በቀስ እየሰጠሙ ነው። የስፔን ነፍስ አድን ጓዶች ወደ ጀልባው ሲቃረቡም ፍልሰተኞቹ በመጮህ መዋኘት እንደማይችሉ እየተናገሩ ነበር። መጨረሻ ላይ ግን ለአደጋ የተጋለጡት ተሳፋሪዎች በሙሉ ሊተርፉ ችለዋል። የተባበሩት መንግሥታት ድርጅት እንደሚለው በያዝነው የአውሮፓውያኑ ዓመት 2018 ብቻ 38,000 የሚጠጉ ስደተኞች ስፔን ደርሰዋል። የአውሮፓ መሪዎች በነገ ዕለት ሳልዝበርግ ከተማ ተገናኝተው በዚሁ ጉዳይ ላይ ከመምከራቸው በፊት የአስተናጋጇ የኦስትሪያ ቻንስለር ሴባስቲያን ኩርዝ የአውሮፓ ኅብረት የድንበር ኮሚሽን የድንበር ተሻጋሪ ጥበቃ ሚናውን እንዲያጠናክር ጥሪ አስተላልፈዋል። ውጫዊውን ድንበሮቻችንን ለማስጠበቅ ኅብረቱ በቅድሚያ ስደተኞቹ የሚደርሱባቸው ሀገሮች የእኛን ድጋፍ ይሻሉ፣ የእኛን መተባበር ይፈልጋሉ። በሌላ በኩል ግን እነርሱም የአውሮፓ ኅብረት የሚሰጣቸውን እርዳታና ድጋፍ መቀበል ይኖርባቸዋል። ኢጣሊያና ሃንጋሪ ግን ቀድሞውንም ለፍልሰተኞቹ ቀውስ የአውሮፓ ኅብረትን ስለሚከሱ የአውስትሪያውን ቻንስለር መልእክት የተቀበሉ አይመስልም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦብርን እንዲያውም ትላንት በግልጽ ተቃውሟቸውን አሰምተዋል። ሚንት ባርኪ ብሪሳበን በድንበር ጥበቃ በኩል እኛ በብራስልስ ካለ ማንኛውም ዘብ ወይም ከዓለም አቀፍ ድርጅት እንሻላለን። ስለዚህ የራሳችንን ድንበር የመጠበቅ መብታችንን ለሌላ አሳልፈን አንሰጥም ብለዋል። በአውሮፓ የፖለቲካ ኅብረቱ እየተጠናከረ ቢመጣም በፍልሰተኞች ጉዳይ ግን ክፍፍሉ እያደገ ነው። ለሰዓቱ የዓለም ዜናም በዚሁ አበቃ። ዜና በርከት ያለ ነው ያዘጋጀ ነው። ለዜናው የተያዘው ክፍለ ጊዜ በቃ ማት የተረፈን ዜና አለ። ጊዜ ባገኘን ጊዜ እንመለስባቸዋለን። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ርስ በ25 ሜትር ባንድ በ11720 ኪሎ ርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ መስከረም 8 2011 ዓ ም ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። አዲሱ መስክ 2011 ዓ ም ተጀለፈለት የአረቢያ ልሳነ ምድር የአፍሪካ ቀንድና የኢትዮጵያ ቦታ በኢትዮጵያ በጅቡቲም አካባቢ፣ በሶማሊያም በኤርትራም አካባቢ ቀይ ባህርን እና ውቅያኖስን ጨምሮ የሚደረጉ የተለያዩ እንቅስቃሴዎች እንዳሉ ትመለከታለች። ኢትዮጵያ ትልቅ ኢንትረስት አላት። የንግድ መርከቦቿ በዛ ነው የሚንቀሳቀሱት ራሷን ብቻ ሳይሆን ወደ ኢትዮጵያ የሚገቡና የሚወጡ ሸቀጦች በዚሁ ኮሪደር ነው የሚንቀሳቀሰው። ለሰላማችን፣ ለልማታችን ትልቅ ትኩረት ትልቅ ጠቀሜታ ወይም ፋይዳ እንዳለው እንገነዘባለን። ስለዚህ ይህንን በውጭ ግንኙነት ፖሊሲ እና ስትራቴጂ በምንለው ተከልሶ ያው ምላሽ የሚሰጠው ነው የሚሆነው እና ኢትዮጵያ የሚደረገውን እንቅስቃሴ ጠንቅቃ ታውቃለች። የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ አቶ ፍጹም አረጋ የሰሞኑን የኢትዮጵያና የኤርትራ መሪዎች የጂዳ ግንኙነት አስመልክቶ ለአሜሪካ ድምፅ ከሰጡት ማብራሪያ የተቀነጨበ ነው የሰማችሁት። ይዘናቸዋል በምሽቱ ዝግጅታችን። አሁን አድማጮች፣ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ በምሽቱ አብይ ርዕስ በቅድሚያ የያዝ ነው ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ ነው። ብሔራዊ የደህንነት ምክር ቤት በ8/1/2011 ዓ ም ባደረገው ስብሰባ በአገራችን እየተስተዋሉ ያሉ ህገወጥና የሥርዓት አልበኝነት እንቅስቃሴዎችን ገምግሞ የሚከተለውን መግለጫ አውጥቷል። ባለፉት አምስት ወራት የዲሞክራሲ ምህዳሩን ለማስፋት በርካታ ሥራዎች ተከናውነው ተስፋ ሰጪ ውጤቶች ተገኝተዋል። በዚህም መላው ሕዝባችን ከመቼውም ጊዜ በላይ በአገሩ ተስፋ እንዲሰንቅና በሀገሩ መጻዊ ዕድል ላይ የራሱን አስተዋጽኦ ለማበርከት እንዲነሳሳ አድርጓል። ሆኖም የዲሞክራሲ ስርዓት ግንባታ ከህግ የበላይነት ውጭ የሚታሰብ አለመሆኑን መገንዘብ ያስፈልጋል። በለውጥ ውስጥ እንደ መሆናችን መጠን መንግስት ችግሮችን በኃይል ለመፍታት ከመሞከር ይልቅ ሆደ ሰፊነትን ቢያሳይም ይህን እንደ አቅመቢስነት የተመለከቱ የጥፋት ኃይሎች የወጣቱን ስሜት በማነሳሳት የሚፈጽሟቸው ወንጀሎች ከጊዜ ወደ ጊዜ እየተባባሱና እየተበራከቱ መጥተዋል፣ ይላል መግለጫው። በመቀጠል ሰሞኑን በአዲስ አበባና በዙሪያዋ በተከሰቱ ግጭቶች በርካታ ዜጎች ውድ ሕይወታቸውን አጥተዋል፣ ይላል። ይህን ብጥብጥ በተለያዩ አካባቢዎች ለማስቀጠል በሶማሌ ክልልና በሌሎች አካባቢዎች የከሸፈባቸውን የጥፋት ዕቅድ በሌላ ሙከራ ለመቀጠል እንዲሁም በመስከረም መጨረሻ የሚካሄደውን የኢህአደግ ጉባኤ ለማደናቀፍ በርካታ ጥረቶች እየተደረጉ ነው ብሏል። አክሎም ሁከቱ ላይ እንደሚመስለው ከትናንሽ ችግሮችና ልዩነቶች የሚነሳ ሳይሆን በታቀደ መልኩ የሚከናወን ድብቅ ፖለቲካዊ ዓላማ ያለው ሕዝብን ከሕዝብ በማጋጨት ወይም ግጭቶች ሲከሰቱ እነሱን እንደ መልካም አጋጣሚ በመጠቀም የማባባስና ሀገራችንን የማያባራ ግጭት ሰለባ በማድረግ ለውጡን ለማሽመድመድና ለመቀልበስ የሚደረግ ሴራ አካል ነው ይልና የብሔራዊው የደህንነት ምክር ቤት መግለጫ ሲቀጥል በመሆኑም ይላል መንግስት ያለበትን የሕግ የበላይነትና የዜጎችን ደህንነት የማስጠበቅ ኃላፊነት ለመወጣት ማንኛውንም ሕጋዊ የማያዳግምና ተገቢ እርምጃ ለመውሰድ በሙሉ ዝግጅትና አቋም ላይ እንደሆነ ሊታወቅ ይገባል ይላል። ስርዓት አልበኝነትን ከዚህ በኋላ የምንታገስበት ልብ የምንሸከምበት ትከሻም የለንም። በመሆኑም ለዜጎች ህይወት ዋስትና ለመስጠት መንግስት ማንኛውንም ሕጋዊና የማያዳግም እርምጃ መውሰድ የጀመረ ሲሆን ይህ ሁኔታ ተጠናክሮ የሚቀጥልም ይሆናል። ወጣቱም በስሜት እየተገፋፋ የፖለቲካ ነጋዴዎችና ዘራፊዎች መሳሪያ እየሆነ አፍራሽ ወደሆነ ድርጊት መምጣቱን መረዳት ይኖርበታል። በመሆኑም አውቆም ይሆን ሳያውቅ በሕገ ወጥ ድርጊት ላይ የሚሳተፍ ወጣትና ማንኛውም የህብረተሰብ ክፍል ሕጋዊ እርምጃ የሚወሰድበት መሆኑን አውቆ ከጥፋት ተግባሩ እንዲሰበሰብ መንግሥት ያሳስባል ይላል። የጥፋት ኃይሎች አለ ብሔራዊው የደህንነት ምክር ቤት የጥፋት ኃይሎች በሚያደርጉት የመጨረሻ መፍጨርጨር ለጊዜው የታወከው የህዝብ ሰላም ወደ ነበረበት እንደሚመለስ መንግሥት እያረጋገጠ በየትኛውም የኢትዮጵያ ክፍል ኢትዮጵያዊ የሆነ ሁሉ የደህንነት ስሜት ተሰምቶት መንቀሳቀስና መኖር እስከሚችል ድረስ መንግሥት ሰላምና መረጋጋትን የማስከበር ሥራውን አጠናክሮ ይቀጥላል። በመቀጠልም በዚህ ሂደት ውስጥ ወንጀሎቹን በማቀነባበር ደረጃም ሆነ ለተቀነባበሩ ወንጀሎች መሳሪያ ሆኖ የተገኘ ሰው በማንኛውም ደረጃ ወንጀል ላይ የተሳተፈ አካል ከሕግ ሊያመልጥ አይችሉም። ያለምንም ቅድመ ሁኔታ በሕግ ተጠያቂ ይሆናል። በማወቅም ይሁን ባለማወቅ ልዩነትን በሚያሰፉና ብጥብጥን በሚፈጥሩ እንቅስቃሴዎች ላይ ተሳትፎ የሚያደርጉ አክቲቪስቶችና የፖለቲካ ፓርቲዎች እጃችሁን መሰብሰብ ይኖርባቸዋል። በመጨረሻም የብሔራዊ ደህንነት ምክር ቤት መግለጫውን እየቋጨ ነው። አሁን ከጀመርነው የሰላምና የዲሞክራሲ የለውጥ መንገድ ማንም ኃይል ሊያደናቀፈን እንደማይችል ልናረጋግጥላችሁ እንወዳለን። ማክሰኞ መስከረም 8 2011 ዓ ም የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ብሔራዊ የደህንነት ምክር ቤት አዲስ አበባ ኢትዮጵያ። ወደ ተከታዩ የመጽሔት ርዕስ እና ዘገባ እናልፋለን። በቡራዩና በአካባቢዋ በሕፃናትና በሴቶች ላይ ጭምር አሰቃቂ ወንጀል ፈጽመዋል የተባሉ ቡድኖች ተጣርተው ለፍርድ እንደሚቀርቡ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ዛሬ ተፈናቃዮቹን በጎበኙበት ወቅት ለተጎጂዎች ባደረጉት ንግግር የተጀመረውን ለውጥ ለማደናቀፍ ለጊዜው ሰዎችን መጉዳት ይቻል ይሆናል፣ ኢትዮጵያን ማፍረስ ግን መቼም የሚሳካ አይደለም ብለዋል። ጽዮን ግርማ ተጨማሪ አላት። ቅዳሜ መስከረም አምስት ሁለት ሺ አስራ አንድ ዓመተ ምሕረት በቡራዩና አካባቢው የተደራጁ የተባሉ ቡድኖች ባደረሱት ጭካኔ የተሞላበት ጥቃት ሀያ አምስት ሰዎች መገደላቸውን፣ ቁጥራቸው ተጣርቶ ያልተገለጸ ሰዎች መቁሰላቸው እና ለጊዜው ቁጥራቸው ተመዝግቦ ያልተጠናቀቀ ብዙ ነዋሪዎች መፈናቀላቸውን የፌዴራል ፖሊስ ትላንት ማስታወቁ ይታወሳል። ከእነዚህ ተፈናቃዮች መካከል የተወሰኑትን በዛሬው ዕለት የጎበኙት ጠቅላይ ሚኒስትር አብይ አህመድ

ጠቅላይ ሚኒስትሩ ይህንን ንግግር ሲያደርጉ የድምፅ ጥራት ችግር የነበረ ሲሆን ጠቅላይ ሚኒስትሩ ቀደም ሲል እንዳሰማናችሁ ያሉት ወንድም በወንድሙ ላይ፣ ዜጋ በዜጋው ላይ እንዲህ አይነት ድርጊት መፈጸሙ በአንድ ሀገር ላይ እጅግ አሳፋሪና ውርደት ያለበት ነው ብለዋል። ከእንደዚህ አይነት ውርደት ለመውጣት የሚያዋጣው ነገር ይቅር ማለት ብቻ መሆኑንም አስምረውበታል። ምክንያቱም መገዳደል መጨረሻ የለውም ብለዋል። ደም ከሱ ሕፃናት በሜዳ እስከሚወድቁ ድረስ ስለማይረኩ የእነሱ ሰይፍ ገዳይ ነው። የእነሱ ፖለቲካ መንገድ አንዱም ከአንዱ አጋድሎ ማድረፍ ነው። እኛም ሰይፍ አለን፣ ሰይፍ አላጣንም። የእኛ ሰይፍ ግን ሰላም፣ ይቅርታና ፍቅር ነው ያለው ደም በማፍሰስ ማሸነፍ ስለማያዋጣ የደረሰባችሁ በደል ይሰማኛል ይህንኛል ከእናንተ በላይ ያቆስለኛል። ይህን እንጂ እንደ ህዝብ የተሸነፈና የከሸፈ ስለሆነ ማንም ቁማር የሚጫወት ወትገኛ ሲቀሰቀስ የሚነዳ ወጣት ስለሆነ የገዛ ወንድሙን በመግደል ያሸነፈ ይመስለዋል። ከሶማሌ ክልል ኦሮሚያ ሲተናከሉ፣ እንደዚህ ሴቶች ከአማራ ክልል ትግራይ ሲተናከሉ፣ ከቤኒሻንጉል ክልል አማራ ኦሮሞ ሲተናከሉ

உன்னதப்பதா சில எண்ணிக்கலாம் என்ன எல்லாத்தான் தனிக்குறோம் என்ன கரோ ஏமா என்ன உச்சேனு தாருங்க ጠቅላይ ሚኒስትሩ ቀደም ብላችሁ እንደሰማችሁት በደረሰው በደል ማዘናቸውን ገልጸው ዛሬ በብሔር የተጀመረ ግጭት ነገ ደግሞ በክልል ከዚያም በጎሳ ቀጥሎም በከተማ እያለ ይቀጥላል። የሚያዋጣው ይቅርታ ብቻ ነው። እርስ በርስ በመጋጨት የሀገሪቱን ሰላም ማስጠበቅ አይችልም። የሀገሪቱን ሰላም ለማስጠበቅ ሁሉም ለሕግ ተገዢ መሆን አለበት ብለዋል። አያይዘውም ይህን ድርጊት የፈጸሙትና ያቀነባበሩት አካላት በሀገሪቱ የተጀመረውን የዲሞክራሲ መንገድ ማላገጫ ለማ ማድረግ መሆኑን ጠቅሰው እነዚህ ወገኖች ለጊዜው አደጋ ሊያደርሱ ይችላሉ፣ ኢትዮጵያን ግን ማፍረስ አይቻላቸውም ብለዋል። ወንድሞቻችን ግን በማፍሰስ በእውነት ለማስቸገር ተሳክቶላቸዋል። ኢትዮጵያ እንደመጠን ግን መቼም አይሳካላቸው ነው። መቼም አይሳካላቸው። ወደሰሳውን ደም ጠጡት፣ ወይም ድምዳም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው። ጠቅላይ ሚኒስትሩ ለተቃዋሚ ፓርቲዎችን መልእክታቸውን አስተላልፈዋል። የማትቆጣጠሩትን ሰልፍ አደባባይ በመጥራት የኢትዮጵያውያን ደም ለመፍሰስ ምክንያት አትሆኑም ሲሉ መክረዋል። የውርደት ጉዞ መቆም አለበት። ጥቅስ አብይ አህመድ ዛሬ ከተናገሩት የተወሰደ። አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን ዓብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ደም የሚያረካችሁ ከሆነ ጠጡት። አብይ አህመድ ጥሩ ዘገባ ነው። የድምፁ ጥራት ይቅርታ ግን እንጠይቃለን። ወደ ቀጣዩ ዘገባ እንለፍ። የኢትዮጵያ መንግስትና የኦጋዴን ነጻ አውጪ ግንባር ኦብነግ፣ በጋራ ለመስራት በዛሬ ዕለት አስመራ ላይ በመርህ ደረጃ ተስማምተናል ብለዋል። ዘጋቢያችን ብርሃነ በረሀ ከአስመራ ተከታዩን ልኳል። የኦጋዴን ብሔራዊ ነፃ አውጪ ግንባር የትጥቅ ትግሉን አቋርጦ ወደ ኢትዮጵያ በመግባት በሰላማዊ መንገድ ትግሩን ለመቀጠል ነው ስምምነት ላይ የደረሰው። የኢትዮጵያ የመንግስት ልኡካን ቡድንን መርተው የመጡት የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስተር አቶ አህመድ ሽዴ በሰጡት ጋዜጣዊ መግለጫ መንግስትና ኦብነክ አጠቃላይ በሶማሊያ ክልልና በአገሪቱ ጉዳዮች ላይ በጋራ ለመስራት እንደተስማሙና ይህ ስምምነትም ከኢትዮጵያ ባለፈ ለአፍሪካ ቀንድ ሰላም ትልቅ አስተዋጽኦ እንዳለው ገልጸዋል። በዚህ ውት ኦንለፍ ወደ አገር ውስጥ ገብቶ በሰላማዊ መልኩ እንዲንቀሳቀስ አጠቃላይ ስለ ክልሉ ያለው ፖለቲካ ጉዳይ ለፖለቲካ ዓላማቸው በሰላማዊና ና በህገ መንግስታዊ መልኩ ለመንቀሳቀስ በመርህ ደረጃ ከስምምነት ደርሰናል። በቀጣዩም ስምምነትን ቋጭተን ወደ ሀገር ቤት ውስጥ ትልቅ አቀባበል ተደርጎላቸው ገብተው በአገር ውስጥ የሚንቀሳቀሱ ይሆናል። በክልላዊ ጉዳዮች በጋራ እንሰራለን፣ በሀገራዊ ጉዳዮች በጋራ እንሰራለን። አጠቃላይ ደግሞ በቀጠናው ትስስር ላይ በጋራ ለመስራት ተስማምተናል። በዛሬው ዕለት የተደረገው ውይይት እጅግ በጣም ታሪካዊ ነው። የሶማሊያን ክልል ሰላም፣ የኢትዮጵያን ሰላም እንዲሁም የምስራቅ አፍሪካን ትስስር የበለጠ የሚያጠናክር ታሪካዊ ስምምነት የተደረገበት ነው ማለት ይቻላል። የኦብነግ የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ጸሐፊ አቶ ሀሰን አብዱላሂ በበኩላቸው በኢትዮጵያ በተገኘው አዲስ የፖለቲካ ለውጥ የበኩላቸውን ተሳትፎና ድርሻቸውን ለመወጣት ወደ አገር ቤት ለመግባት እንደተስማሙ ከገለጹ በኋላ ሁሉም የኢትዮጵያ ሕዝብ መቻቻልን በማዳበር በአንድነት እንዲሰራም መልእክታቸውን አስተላልፈዋል። በኦጋዴኒ ላይ አመታት የነበረውን ችግር ጋራ መፍትሄ ለማግኘት ተነጋግረንበት የተለያዩ ውሳኔዎችን ደርሰን የጋራ ተገኝቶለት ወደፊቱን ተቻችለን የዲሞክራሲ መንገድ ተሳትፈን በኢትዮጵያ የተገኘው አዲሱ የፖለቲካ ሁኔታ ተሳትፎ እና አስተዋጽኦ ለማበራከት ዝግጅት መሆናችን ተነግረን ብዙ ውሳኔዎችን አስተላልፈን ያው በቀጣዩ ሁኔታዎችን በጥሞና መመልከት ያስፈልጋል። ማለት ነው የምናስተላልፈው መልእክት ሁሉም የኢትዮጵያ ህዝብ አንድ ላይ መጥተው የጋራ መፍትሄ እንዲገኝላቸው የነበሩትን ችግሮችን የመቻቻል ባህርን አዳብረን ያው አንድ ላይ ለወደፊቱ የምንጓዝበት መንገድ መፍጠር መቻል አለብን። የሶማሌ ክልል ተጠባባቂ ፕሬዝዳንት አቶ መሐመድ ዑመር በበኩላቸው የሶማሌ ህዝብ ችግር ለረጅም አመታት ያስቆጠረ በመሆኑ በተለያዩ ጊዜያት ረጃጅም የትጥቅ ትግሎች ሲካሄዱ እንደነበሩ ከጠቀሱ በኋላ የዛሬው ስምምነት የትግሉ ውጤት እንደመሆኑ መጠን የሶማሌ ህዝብ እጅ ለእጅ ተያይዞ በጋራ ለመብቱ መስራት የሚያስችለው አዲስ ምዕራፍ እንደሆነም አስረድተዋል። ሁሉም የሶማሌ ህዝብ በጋራ እጅ ለእጅ ተያይዞ እስካሁን ያልተሟላላቸውን መብቶች እንዲጎናጸፍ ለማስቻል አዲስ ምዕራፍ ተከፍቷል ብለን ስለምናምን የዛሬው ውይይት ታሪካዊ ነበር። ጣይ መቋጨት ያለባቸው አንዳንድ ጉዳዮች ሊኖሩ ይችላሉ። በአጠቃላይ ግን በመርህ ደረጃ ምን አይነት አቅጣጫ መከተል አለብን በሚለው ተስማምተናል። የቀሩትን ጉዳዮች አብረን እንጨርሳለን የሚል ከፍተኛ ተስፋ ነው ያለን። አምስት አባላትን የያዘው የኢትዮጵያ መንግስት የልዑካን ቡድን የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትርና የኢትዮጵያ የሶማሌ ክልላዊ መንግስት ኢሱዴፓ ሊቀመንበር አቶ አህመድ ሸዴ፣ የሶማሌ ክልል ተጠባባቂ ፕሬዝደንት አቶ ሙስጠፋ ዑመር የያዘ ሲሆን በኦብነግ ሊቀመንበር አድሚራል መሐመድ ዑስማን የተመራው የልዑካን ቡድን ደግሞ ስምንት የስራ አስፈጻሚ ኮሚቴ አባላትን የያዘ ነው። ኦብነግ ለ30 ዓመታት የትጥቅ ትግል ሲያካሄድ ቆይቷል። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ አመሰግናለሁ። ብርሃነ ለዘገባው ወደ ተከታዩ የመጽሔት ርዕስ እናልፋለን። ወጣቱ በሕይወቱና በደሙ ያመጣውን ለውጥ ለማስቀጠል ዘብ መቆም አለበት ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ አሳስበዋል። በዜጎች ላይ አደጋ ከመድረሱ በፊት መንግስት በቂ የደህንነት ጥበቃ እንዲያደርግላቸውም ጠይቋል። መለስካቸው አማህ ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ ባወጣው መግለጫ ያተኮረው በዜጎች ደህንነት መጠበቅና በመንግሥት ኃላፊነት ላይ ነው። አሁን ባለው ተጨባጭ ሁኔታ መንግሥት የዜጎችን ደህንነት መጠበቅ አልቻለም የሚል ርዕስ ያለው የድርጅቱ መግለጫ በኢትዮጵያ ህዝብና ለውጥ ፈላጊ ኃይሎች የሕይወት መሥዋዕትነት የተገኘውን ለውጥ ለመቀልበስ ጸረ ኢትዮጵያ ቡድኖች ሰላም ለማደፍረስ፣ ሀገር ለማፍረስ እየሠሩ ናቸው ይላል። ይህ የሚታወቅ ቢሆንም መንግሥት ለዜጎች የሚያደርገው ጥበቃ ጠንካራ ባለመሆኑ ዜጎች በሕይወት የመኖር መብታቸውን አጥተው አሰቃቂ ጥቃት የተፈጸመባቸው ሲሆን ባያሌ ዜጎቻችን ላይ የዘረፋና ድብደባ ዛቻ፣ ሌሎችም ኢሰብአዊ ድርጊቶች የተፈጸሙባቸው ነው ብለዋል። ሰሞኑን በቡራዩ የተፈጸመውን በመንተራስ የጸጥታ ኃይሉ ድክመት እንደነበረው የመያድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ተጨማሪ መብራሪያ ሰጥተዋል። የጸጥታ ኃይሎችን በተመለከተ እኔ በዚህ አጋጣሚ ማንሳት የምንፈልገው ነገር ምንድን ነው? በቴሌቪዥን ብቅ እያሉ ልቅሶ እንዲደርሱ አይደለም የምንፈልገው። ለሕዝቡ መርዶ እንዲነግሩ አይደለም የምንፈልገው። ሕዝቡን ከጥቃት እንዲከላከሉለት ነው የምንፈልገው የመኖር መብቱን እንዲያረጋግጡለት ነው የምንፈልገው። አርብ፣ ቅዳሜ፣ ሐሙስ፣ ሮብ ወደኋላ ጨምረን ስናይ የጸጥታ ኃይሎቻችን ህዝቡን ሳይሆን ራሳቸውን ነበር የሚጠብቁት ማለት ነው። እያሉ ነው እየተገደለ ያለው ህዝብ፣ እያሉ ነው እየሞተ ያለው መንግስት፣ እያለ የጸጥታ ኃይል እያለ ያንዳንዴ እርግጥ ሪፎርም አስቸጋሪ ነው ሪፎርም ግን ህዝብ የሚጨርስ አይደለም። የመዋቅር ለውጡ ሌላውን የመስራቱ አቻችን የማለፉ ማለፉ ሪፎርም አስቸጋሪ ሊሆን ይችላል፣ ትክክል ነው። ህዝብ ግን በማንነቱ ህዝብን የሚጨርስ ሪፎርም አይደለም። ይህን የሚያደርጉ ሰዎች ደግሞ በጉያቸው ያሉ ከእኛ በላይ መንግስት ራሱ ያውቃቸዋል። የመያድ መግለጫ አክሎም የሀገሪቱ ወጣት አሁን ለተጀመረው ለውጥ ዋነኛ ተጠቃሽ የህብረተሰብ ክፍል እንደሆነ እውቅናውን ይሰጣል። ለለውጡ ደማቸውን ያፈሰሱ አጥንታቸውን የከሰከሱ ውድ ህይወታቸውን የሰጡ ሀገራችንን ከጥፋት የታደጉ የቁርጥ ቀን ልጆች ወጣቶች፣ በተለይም ፋኖችና ቄሮዎች ናቸው ይላል። ቀጠል አድርጎ ግን ዋጋ የከፈላችሁለትን ለውጥ ለማዳፈን ሥርዓቱ ወልዶ ያሳደጋቸው ደም የማፍሰስ አባዜ የተጠናወታቸው እኩይ ምግባርን ክብራቸው ያደረጉ በስማችሁ የሚነግዱ ቅጥረኞችን ለይቶ በማውጣት ለውጡን ለማስቀጠል ዘብ መቆም ያስፈልጋል ብለን በጽኑ እናምናለን። ብለዋል። በመጨረሻም መንግሥት ግዴታቸውን ባልተወጡ የጸጥታ ኃይሉ አባላት ላይ ተገቢና ሕጋዊ እርምጃ እንዲወስድ፣ ለተፈናቀሉ ወገኖች ሁሉ አስፈላጊ እርዳታ እንዲደረግላቸው መያድ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በአዲስ አበባና አካባቢዋ በተፈጠረ ግጭት የዜጎች ሕይወት ማለፍ የአካልና እንዲሁም የንብረት ጉዳት መድረስ የሚወገዝ ተግባር ነው ሲል አረና ለሉዓላዊነትና ለዲሞክራሲ አስታውቋል። መንግሥት ጥፋት የፈጸሙ አካላትን በአስቸኳይ ህግ ፊት አቅርቦ አስተማሪ እንዲሁም ሕጋዊ እርምጃ እንዲወስድ ፓርቲው ጥሪ ማቅረቡን የአረና ትግራይ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በዛሬው ዕለት በሰጡት መግለጫ ተናግረዋል። ሙሉጌታ ጽባህ ነው ዘገባውን የላከልን። በአዲስ አበባና ዙሪያዋ በታየው ግጭት ለበርካታ ዜጎች ሕይወት መጥፋት፣ አካል መጉደል፣ ንብረት መውደም፣ ከቤት ንብረታቸው መፈናቀል ፓርቲያቸው በጥብቅ እንደሚያወግዘው የአረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ገልጿል። የኢትዮጵያ ፖለቲካ ሰፍቶ መቻቻል፣ መደማመጥ የዳበረበት ምህዳር እንዲፈጠር በሚያስፈልግበት በዚህ ሰዓት በቀላሉ ሊታለፉ የሚገቡ ጉዳዮችን ወደ ከፋ ግጭትና ሕይወት መጥፋት ሊያደርሱ አይገባም ብሏል። የዜጎች በፖለቲካ ልዩነት ምክንያት ውድ ሕይወታቸው ራሳቸውን ማጣታቸው አካላቸውን መጉደል ንብረታቸውን መውደም የሚያሳዝን ድርጊት ብቻ ሳይሆን የሚወገዝ ወንጀልም ጭምር ነው ሲሉ ተናግሯል። አረና ፓርቲ ይሄ ነገር እንዲቆምና ጉዳት ያደረሱ አካላትም ቁጥጥር ስር ውለው ወደ ፍርድ እንዲቀርቡ ጥሪውን ያቀርባል። መላው የኢትዮጵያ ህዝብም የዚህን አይነት በትንሽ የሆኑ መነሻዎች ወደ ትልቅ የሆኑ ጉዳቶች እየሄዱ ስለሆነ በጥንቃቄና በመቻቻል ጉዳት እንዳይደርስ አብሮ ለሰላም ዘብ እንዲቆሙ ጥሪውን ያስተላልፋል። መንግስትም ይሄ ነገር ጉዳት ሳይደርስ አስቀድሞ የሰላምና የመረጋጋት ስራ እንዲሰራ ጥሪውን ያቀርባል። ስለዚህ መንግስትም ህዝብም ይሄ ጉዳይ እንዳይሰፋና ሀገራችን ሰላምና መረጋጋት ያለባት ሀገር እንድትሆን አብሮ መታገልና መንቀሳቀስ እንዳለባቸው ጥሪውን ያቀርባል። ሕይወታቸው ላጡ ዜጎች አረና የተሰማውን ሀዘን በመግለጽ ለቤተሰቦቻቸውንም መጽናናት ይመኛል ብለዋል። ለአሜሪካ ድምጽ ራዲዮ ሙሉጌታ አጽበሀ መቀለም። ሙሉጌታን አመሰግናለሁ ለዘገባው። ወደ ተከታዩ የመጽሔት ዝርዝር ዜና ስናልፍ ጅማ ላይ ይቅርታ፣ በቡራዩና በአካባቢው ሰሞኑን በተፈጠረው ችግር ላይ ለመስራት በሚል ለዛሬ ይዞት የነበረውን የጅማ ጉባኤውን ወደ ነገ ማዛወሩን የኦሮሚያው ገዢ ፓርቲ ኦህዴድ አስታውቋል። የነበረው ብጥብጥ ጉባኤውን ለማደናቀፍ ጭምር ሲሠራ ነበርም ብሏል። ሙክታር ጀማል Ta shi amari zaga bar የወደድ ጽሕፈት ቤት ኃላፊ ወይዘሮ አዳነች አቤቤ ዛሬ ለመገናኛ ብዙኃን እንደተናገሩት ሊቀመንበሩ ያልተገኙት በቡራዩና አዲስ አበባ አካባቢ ተከስቶ የነበረውን ችግር ለማርገብና ለህዝብ ቅድሚያ ሰጥቶ ችግሩን ለመፍታትም እንደሆነ ተናግረዋል። የችግሩ አንዱ ዓላማ ጉባኤውን ለማደናቀፍ ታቅዶ ሲሰራ እንደነበረ ጠቋሚ ምልክቶችም አሉ ያሉት ወይዘሮ አዳነች ነገር ግን ለእነዚህ ዓላማዎች እጅ አንሰጥም የሚል ነው ለጋዜጠኞች ዛሬ የገለጹት የጉባኤው ማግስት ላይ ሆነ ተብለው የተለያዩ አካላት ቡራዩ ላይና አዲስ አበባ አካባቢ የፈጠሩት ህገወጥ ተግባር በሰዎች ላይ የመፈናቀል እንዲሁም የጉባኤያችንን ድባብ አጠቃላይ ለመቀየር የተደረገው እንቅስቃሴ ይህንን ትግል የማኮላሸት ጭምር እሳቤ በውስጡ ያደረጉ ነገሮች እንዳሉት የሚያሳዩ መረጃዎች አሉ። ስለዚህ እዛ ያለውን ህዝብ ማየት ማረጋጋት ቅድሚያ ይሰጠዋል። የክልላችን ፕሬዚዳንትም ጭምር ከዛ ከህዝቡ ጋራ መፈታት ያለበትን ችግር እንዳይድበሰበስ ከማድረግም አንፃር ጠቅላይ ሚኒስቴር ዶክተር አብይ አህመድ በነገው ዕለት ጠዋት ጉባኤው ላይ ተገኝተው መክፈቻ እንደሚያደርጉ እየተነገረ ሲሆን ጉባኤው በተለያዩ ጉዳዮች ላይ እያደረገ ያለውን የቡድን ውይይት ዛሬም ቀጥሏል። ከውይይቱ ጉዳዮች ስለ ስያሜ አርማና መዝሙር ለውጥን በተመለከተ አስፈላጊነቱ የወቅቱን የህዝቡን የፖለቲካ ስነልቦና እና ፍላጎት ያማከለ ለውጥ መሆኑንም ነው ወይዘሮ አዳነች የተናገሩት በሌላ በኩልም ጉባኤው በየእርከኑ ያሉ የድርጅቱን አመራሮች የሚመር ሲሆን ከዚህ ቀደም ያሉ የድርጅቱን ለውጥ መሸከም አልቻሉም የተባሉ ከአመራርነት ደረጃቸው መነሳታቸውንም ለጋዜጦች ተናግረዋል። ችግር ያለባቸውና በተባለው ደረጃ ሰርተው ችግሮችን መፍታት ያልቻሉትን አመራር ከ18 ሺ በላይ አመራር ከአመራር ፑል ውጪ አድርጓል። በውስጡ ነው ከፍተኛውን ትግል ያካሄደው። ወደ ውጭ አላየ ወደ ውስጥ መጀመሪያ ያየ ወደ ውስጥ። ምክንያቱም ወደ ውጪ ማየትና ሌላውን ምክንያት ማድረግ ከዚህ በፊትም ብዙ ለውጥ አላመጣም። እኛ ከተለወጥን ነው ለውጡ ሊቀጣጠል የሚችለው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ ከምሽቱ ሶስት ሰዓት ከ37 ደቂቃ ላይ ሆኗል። ሙክታርን በነገራችን ላይ እናመሰግናለን። ፕሮግራሙ ላይ የምናስተናግዳቸው አዲሱ አበበና እኔም ሶሎሞን አባተ ነው። የምሽቱ የአየር ስርጭት ፕሮዲሰር ንጉስ ታምሬ፣ ቴክኒሽያናችን ግሌን ሆላስ ነው። የዌብ እና የማህበራዊ መገናኛ ፕሮዲሰር አባየሁ ገበያው ነች። የዜናና የትንታኔ መጽሔት የሚስተናገድበት ክፍለ ጊዜ ተጠናቅቋል። ክቡራትና ክቡራን አድማጮች፣ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ሙሉ ዘገባዎቻችንና ሌሎችም አዳዲስ ዘገባዎች ይሰፍራሉ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው እንደዚሁም ቪኦኤ አምሃሪክ ይቅርታ፣ ቪኦኤ ች ኦርኤን ኤምኦቢአይ ላይም ታገኛላችሁ። የቪኦኤን አፕን በነጻ ጭናችሁ ዝግጅቶቻችንን በቀላሉ ተከታተሉ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭታችን ነው። ለዚህ ክፍል ወዳዘጋጀ ነው የመጀመሪያ ቅንብር እናልፋለን። ከቡራዩ የተፈናቀሉ ወደ አስራ ሰባት ሺህ የሚሆኑ ዜጎች በስምንት የተለያዩ ጊዜያዊ መጠለያዎች እርዳታ እየተሰጣቸው መሆኑ ተገልጧል። ከአዲስ አበባ አስተዳደር ጋር በመሆን የሚያስፈልገውን ሰብዓዊ ድጋፍ ሲያደርጉ የነበሩ ወጣቶች አስተባባሪና የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ መስታወት አረጋው ጠይቃለች። በቡራዮና አካባቢዋ በተፈጠረ ግጭት ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች አዲስ አበባ በሚገኙ በተለያዩ ትምህርት ቤቶች ውስጥ በጊዜያዊነት ተጠልለው ይገኛሉ። እነዚህ ከ አስራ ሰባት ሺህ በላይ የሚሆኑ ዜጎች ውንጌት፣ ፊት አውራሪ ሀብተ ጊዮርጊስ፣ ቃሌ፣ ብስራት፣ ፊሊጶስ፣ ሚኪሊላንድ ወረዳ ስምንት ና ዘነበወርቅ ወረዳ አምስት የወጣቶች ማዕከል ውስጥ በአዲስ አበባ መስተዳድርና ነዋሪዎች ጊዜያዊ እርዳታ እየተሰጣቸው እንደሆነ አስተባባሪዎቹ ለቪኦኤ ገልጸዋል። ለተፈናቃዮቹ እርዳታን በማሰባሰብ በቀዳሚነት ከፍተኛ እንቅስቃሴ የሚያደርጉ ወጣቶች ዋና አስተባባሪ ያሬድ ሹመቴ ተፈናቃዮቹ የሚገኙበትን ሁኔታ ገልጾልናል። ለቅሶ አለ። ሁሉም ጋር ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። አንድ ልጅ ቀርታባቸው አንዲትና ሷን ህፃን ልጅ ሊያመጣ የሄደ አባት ተገደለ ተብሎ ተነግሯት እያለቀሰች ህዝቡ በሙሉ ስሜት ተረብሾ በጣም ከፍተኛ ስጋት ነበረ። ፊልጶስ ካምፓስ አካባቢ ደግሞ ጉዳት የሚያደርስ ሰዎች መጡ ተብሎ ረብሻ ነገር ተፈጥሮ ጥይት ሁሉ ተተኩሶ ሰው ተበትኗል እና እንዲህ አይነት ነገሮች እየመጡ ነው እያሳደዱት ነው የሚል ስሜት ስለነበር እሁድ የነበረው ነገር በጣም አስፈሪ ነበር። ሰኞም እንደዚህ ትናንትና ማለት ነው እንዲህ አይነት ስጋቶች ነበሩ። አሁን በደንብ ጭንቀታቸው እንዴት ነው ተመልሰው መቋቋም የሚችሉት የሚለው ነው እንጂ ስሜታቸው ተረጋግቷል። ህጻናትም በደንብ መጫወት ጀምረዋል። በየመጠለያዎቹ የሚገኙት ተፈናቃዮች ቁጥራቸው ከፍተኛ እንደሆነና አስፈላጊውን ጊዜያዊ እርዳታ ከምግብ ጀምሮ አልባሳትና ሕክምና እየተሰጣቸው እንደሆነም ያሬድ ይገልጻል። ለእኛ ድምር አስራ ሰባት ሺ ሶስት መቶ ሰው ነው። ይሄ ቁጥር በነገር ላይ ከአንድ ሰዓት ከሁለት ሰዓት በኋላ ብትጠይቂ ሊቀየር ይችላል። አንዳንዶቹ አካባቢያቸው ሰላም ነው ተብሎ የተመለሱ አሉ። በብዛት ደግሞ አዳዲስ ግጭቶች ይችላሉ ይገቡዋሉ። የት አካባቢ ነው አሁን ግጭቶች እያጋጠማቸው ወደ እናንተ? አሁን አዲስ አበባ ዙሪያ ላይ አዲስ አበባ አቅራቢያ ላይ በነበወርቅ አካባቢ ቻይና ካምፕ የሚባል የትላንትና አየር ጤና ማለት ነው። ትላንትና የተፈናቀሉ አሉ። ይህ አዲስ አበባ ውስጥ ምራሱ ማለት ነው። ከሶራምባክ የሚባል ቦታ የመጡት ሰላም ነው ተረጋግቷል፣ ተመለሱ የተባሉ አሉ። እስካሁን ካምፕ ያላገኙ ወደ ሁለት መቶ ሰባ ሰዎች ዛሬ አይተናል። የመጀመሪያውን አናውንስመንት ካረግን ሰዓት ጀምሮ ምግብ በጣም በከፍተኛ ሁኔታ ተርቷዋል ሁሉ እንዲሁም ለሌላም ቦታ የሚበቃ ሁሉ ምግብ ነው የተሰበሰበው አብዛኞቹ የሚበላሹ ምግቦች አሁን እንደውም መቀበል አንዳንዶቹ ካምፖች ላይ አቁመናል ትንሽ ወደፊት መዘጋጀት የሚችሉ ቢቀመጡም የማይጎዱ በጥሬ እንዲመጡ ለ አሁን የቁርስ የምሳ የራት ምንም ችግር የለም በጣም ትልቁ ችግር የሆነብን መኝታ ነበረ ግማሽ በላይ የሚሆኑት ያደሩት የተኙት የትምህርት ቤት መማሪያ ዴስክ ላይ ወንበር ላይ ቁጭ ብለው ነው ያደሩት። ይሄ እጥረት አለ። አሁን ዛሬ በብዛት ትኩረት የተደረገው ይህን ችግር ለመፍታት ስለሆነ የተወሰኑ ፍራሾች እየገቡ ነው። በነገራችን ላይ አዲስ አበባ መስተዳድርም ፍራሾች እየገዛ ነው። እህልም የሚበላ የሚጠጣ ነገርም በጀት መድበው አሁን እነሱ እያስተባበሩ ነው። ይህንን ነው። ግን እነዚህ ሰዎች እንዴት ነው ወደ ቀያቸው የሚመለሱት? ሰላም ሆኖ እንኳን ቢመለሱ ብዙ ነገር ቤታቸው ተቃጥለዋል፣ ንብረታቸው ተዘርፈዋል። አብዛኞቹ በሽመና ስራ ላይ ያሉ ናቸው። የሽመና እቃቸው ተቃጥሎባቸዋል ወይም ጥለው መጥተዋል። በየመንገዱ ሸክም ሲከብዳቸው የጣሉ አሉ። ሕይወትም ጉዳት የደረሰባቸው የቤተሰብ አስተዳዳሪ የሆነ አባት የሞተበት ልጅ የሞተበት ወንድም የሞተበት ሰው ብዙ አለ። እነዚህ ሰዎች ደግሞ እንዲቋቋሙ ማድረግ ስለሚያስፈልግ አሁን ቀጥሎ እኛ ትኩረት ማድረግ የፈለግ ነው በተቻለ አቅም ወደ መኖሪያ ቀያቸው ተመልሰው ሰላም እንዲቀጥሉ እዛ ላይ ለመረባረብ ነው። ከዛ ውጭ ግን ያለ የዚህ አካባቢ ነው ወጣቶች ወጣቶች ብቻ አይደሉም ትልልቅ ሰዎች ቢያንስ እድሜያቸው ማለት እናቶች ማለት ነው። ምግብ በማብሰል እንዲህ አይነት ነገሮች ላይ ሁሉ ትልቅ ተሳትፎ አላቸው። ይሄ በነገሮች ላይ እንዲህ አይነት ነገሮች ሰብአዊነት ይቅደም ስለሆነ የምንለው አዲስ አበባ ዙሪያ እንዲህ አይነት ችግሮች ሚመጡ ሁልጊዜም ተሰባስበን እንዲህ አይነት ስራዎች እናደርጋለን። በአሁን ሰዓት ግን የአዲስ አበባ መስተዳደር ኮሚቴ አዳራሽቶ ስራዎቹ የሚመራ አካል ስለመጣ በየካምፖቹ ላይ ያለውን ስራ ሙሉ ለሙሉ ማለት ይቻላል ለነሱ አሳልፈናል። እኛ አስተባብረን የጎደሉ ክፍተቶችን ብቻ በመንገድ ለሰው የተለያዩ እርዳታና ድጋፎች ወደየአካባቢዎቹ እንዲሄዱ ለማድረግ ነው እየሞከርን ያለ ነው። በርካቶቹ ተፈናቃዮች የሚገኙባቸው መጠለያዎች በኮልፌ ቀራኒዮ ክፍለ ከተማ ስር የሚገኙ ናቸው። አቶ ኢሳያስ ምህረት የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ ናቸው። ለተፈናቃዮቹ በጊዜያዊነት እየተሰጠ የሚገኘውን እርዳታ በተመለከተ አብራርተውልናል። የጤና ተቋማት እያንዳንዱ የጤና ሴንተር ለማቋቋም ሞክረ እያንዳንዱ የማረፊ አቃቢ ያስከረምት ል መደጋጋት ስላለ በአካባቢው የሚመጣው የሰው ቁጥር ቀንሷል። ነገር ግን አሁን ዛሬ እየመጣ ያለ ሀይል አለ። እኛም ኤክስፔክት አላረግበው ነበር። ወደ አምስት አካባቢ አካባቢ ተበተቀሉ የነበረው አቅራቢያው ሰዎች እየመጡ ነው። አዳዲስ መጠለያዎች እየከፈተን እያስገባን ነው ያለ ነው ማለት ነው። ሁለት እቅድ አዘጋጅተን ነው ይህን እየደገት ያለነው ኮሚቴዎች አደራጅተናል። እነዚህ ኮሚቴዎች የረጅም ጊዜና የአጭር ጊዜ እቅድ አዘጋጅተዋል። የአጭር ጊዜ እቅዳችን እነዚህ ሰዎች መጥተዋል፣ እኛ ጋ ተቀልለዋል። ስለዚህ ምንም ነገር ሳይጓደልባቸው አገልግሎት እንዲያገኙ ማድረግ ነው። ሁለተኛው የረጅም ጊዜ እቅድ ከማስተዳደሩ ከኦሮሚያ ክልላዊ መንግስትና ከብሮዋዩ ከተማ አስተዳደር ጋር የሚሰራው ስራ አለ። የጸጥታ ኃይል አካላት ገብቶ አካባቢ የማረጋጋት የአካባቢ ህብረተሰብ የማወያት ስራ የሀገር ሽማግሬዎች አባገዳዎች፣ ታዋቂ ግለሰቦች፣ ሃይማኖት አባቶች ደግሞ ህብረተሰቡ እንዲያወያዩትና ወደ ቂያቸው እንዲመለሱ የማድረግ ስራ ነው። በእኛ በኩል ቂያቸው ሲመለሱ ወጣቶችን በማስተባበር የፈራረሱ ቤቶቻቸውን የመጠገም የማገዝ፣ የመደገፍ ስራ ነው የሚሰራው፣ እንደ ክፍለ ከተማ ማለት ነው። የከተማ አስተዳደሩ ግን ጠቋሚነት የሚሰዎች ወደ መጡበት አካባቢ እንዲመለሱ ከፍተኛ ስራ እየሰራ ነው። ቡድን አደራጅቶም ከትላንት ወዲያ ጀምሮ ዱራዩ ነው የሚገኙ። አሁን የሚገኙበት ሁኔታ እንዴት ነው? መቼም ድንጋጤው ይኖራል። ቤተሰብ ዘመድ ያጣ ሰው አለ እና ስሜታቸው ምን ይመስላል? እነዚህ ተፈናቃዮች እርግጥ ነው የስነ ልቦና መረበሽ አለ። በተለይ ህጻናቶቹ አካባቢና እናቶች አካባቢ ላይ ያስቸግራል። ይህንን ከግብረ ሰናይ ድርጅቶች ጋርና ከከተማ አስተዳደሩ ባሉ ባለሙያዎች እየታገዙን በየክፍሉ ማያያት ስራ እየሰራ ነው። እንዲረጋገኝ ማረት ስራ እየሰራ ነው። ቤተሰቦቻቸው የተጎዱባቸውም በአቅራቢያቸው እንዲታከሙ እያደረግን ነው። በመቀሌ አካባቢ ላይ ወላጆች የተጠፋፉ ህጻናት የማገናኘት ስራ ስንዝርዝር ይሰራርገናል የማገናኘት ስራ እየሰራ ነው ያሉትን። በዘላቂነት ደግሞ ድጋፍ የሚያስፈልጋቸው የተለዩት ለምሳሌ ዛሬ ወደ ሀያ እናቶችን ለይተን በአቅራቢያችን ወደሚገኙ የእናቶችና ህጻናት ማቆያ ስፍራዎች ወስደናል። እዛ አስረክበናቸዋል። ትክክል ድጋፍ እንዲደረግላቸው ተፈናቃዮችን ክላሶች በማዘጋጀት እነዚህ ሰዎች እዛም ቢያርሱ እያደረግን ያለ ነው እና መካሪ የሽማግሌዎችን በማደራጀት እጣቶች እንዲነቁ እያደረግኝ ያለ ነው። አቶ ኢሳያስ ምህረት በመጨረሻ ለተፈናቃዮቹ ጊዜያዊ መጠለያነት የተዘጋጁ ትምህርት ቤቶች በሚቀጥለው ሳምንት ስራ እንደሚጀምሩ ገልጸው ከዚያ በፊት ግን ተፈናቃዮቹ የሚያርፉባቸው ሌሎች መጠለያዎችን ለማዘጋጀት፣ ቀያቸው የተረጋጋ ዜጎችን ደግሞ መልሶ ለማቋቋም መንግስት ከፍተኛ እንቅስቃሴ መጀመሩን ገ ገልጸውልናል አሁን ደግሞ ወደ ባህር ዳር እናቀናልና ከሶማሌ ክልል የተፈናቀሉ የአማራ ተወላጆችን ጉዳይ የሚመለከተውን ቅንብር እናደምጣለን ከኢትዮጵያ ሶማሌ ክልል ተፈናቅለው የመጡ ዜጎች በባህር ዳር ከተማ ድጋፍ ይደረግልን የሚል መፈክር በማሰማት ሰልፍ አድርገዋል የምንኖር የአማራ ክልል ተወላጆች ለደረሰብን በደልና የክልላችን መንግስትን ሆነ ችግራችንን ያይልን። ሰልፈኞቹ እንደሚሉት ከሆነ ተፈናቅለን ከመጣን ከአንድ ወር በላይ ሆኖናል። በተደጋጋሚ ወደ ክልል ርዕሰ መስተዳደር ጽሕፈት ቤት በመሄድም አመልክተናል፣ ግን እስካሁን ምንም አይነት ምላሽ አላገኘንም። ያለነውም ከቤተሰቦቻችንና ከዘመዶቻችን ጋር ተጠግተን ነው ይላሉ። አበራ ካሳሁን እባላለሁ። የመጣሁት ከኢትዮጵያ ሶማሌ ክልል ነው። አስተማሪ ነኝ። እኛ ከኢትዮጵያ ሶማሌ ክልል በገፍና በበደል በጣም ተጨፍጭፈን የወጣ ነው። ሀብትና ንብረታችን ተዘርፎ ይሁን እንጂ አሁን እዚህ መተን ምንም የክልላችን መንግስት መፍትሄ እየሰጠን አይደለም። ብዙ ጊዜ ተመላልሰናል። ለአንድ ወር ና ከዛ በላይ ተመላልሰናል። ግን በቀጠሮ ነው ሁሌ የምንለየው። ሌሎች ክልሎች አሉ እኛ የምናውቃቸው ብዙ ትሪት የተደረጉ ክልሎች አሉ። እኛ ግን ይሄ ሁሉ ሰው ተሰባስቦ አድማጭ ሰሚ ማጣት ምን ማለት ነው? እኛ ቤተሰቦቻችንን ልናግዝ ወንድሞቻችንን ልናስተምር ሲገባ እኛ ጥገኛ አሁንን አሁን በዚህ ሰዓት ስንገኝ ምንድን ነው ያለው የአማራ ክልል ህዝብና የአማራ ክልል መንግስት ይሄን አይቶ ችግራችንን በአስቸኳይ እንዲፈታልን እንጠይቃለን። ፍትህ ለማግኘት ደግሞ የግድ ድንጋይ መወረወር የለም አያስፈልግምም። አሁን መተን እዚህ ጋር እየጠየቅን ነበረ፣ ግን በአግባቡ እየተስተናገድን አይደለም። ቁጥራችን በግምት ማወቅ ይከብዳል። በጣም በጣም ብዙ ነን። አሁን ያለነው እስከ ስከ ሁለት ሺህ የሚሆን ይኖራል ብዬ እገምታለሁ። ያልመጡ ሰዎች አሉ፣ መምህራኖች አሉ፣ የሕክምና ባለሙያዎች አሉ፣ ነጋዴዎች አሉ። ከዛ በብዛት ነው የተፈናቀለው። ተፈናቅሎ ግን ያለው ሜዳ ላይ ነው ያለው። ሁሉ እኛ መጠን አስተዳደር ቢሮ ውስጥ ተናግረናል በተደጋጋሚ የሚሉን ምንድን ነው ነገ ከነገ ወዲያ፣ ምንም አይነት መፍትሄ የሌለው ጠብ የሚል ነገር የለም። እኛ ግን ሜዳ ላይ ያለ ነው አብዛኛው። ቤተሰብ ላይ አለ፣ ግማሹ ደግሞ መኖሪያ እንኳን የሌለው አለ። እኔ ለምሳሌ ቤተሰብ ይዤ ነው የመጣሁት። ቤተሰብ አለኝ፣ ግን የት ነው የምሆነው? ቤተሰብ ይዘሽ ምን ላይ ነው የምትቀመጭው? ስለዚህ የክልሉ መንግስት መፍትሄ አልሰጠንም። እዚህ የምታያቸው ሰዎች በሙሉ ምንም አይነት ምግብ አልቀመሱ። ዝም ብለው መጡ፣ ከየአካባቢው ማለት ነው ነው የመጡት፣ ግን ምንም ነገር የለም። ምን እንደሚያደርጉልን ልንጠይቅ ነው የመጣን። መፍትሄ የሚሰጠን አካል ኢቭን ምላሽ የሚሰጠን አካል እንኳን የለም። ገንዘባችን ተወርሷል። ለምሳሌ እኔ ሙሉ ንብረቴን ነው ትቼ የመጣሁት። ራሴን ብቻ ነው ይዤ የመጣሁት። ራሴን ብቻ ይዤ መጥቼ እንዴት ነው ተመልሽ የሚሄደው ሄጅስ፣ ምንድን ነው የምሰረው? በምን ንብረትስ ነው የምኖረው? እዚህ ቤተሰብ ላይ እና ከሚያውቁ ሰዎች ነው እኮ እየተመገብን ያለ ነው። ኢቭን የሎት ፉትዮታ እንኳን የለንም። ሶ ይሄንን ነገር የክልሉ መንግስትና የክልሉ ህዝብ አቤት፣ እንዴት ነው፣ ምንድን ነው ችግራችሁ ሊለን ይገባል። ነው የተፈናቃዮቹን ቅሬታ ይዤ ጉዳዩ ይመለከታቸዋል ወደ ተባሉት በክልሉ ርዕሰ መስተዳደር ጽፈት ቤት የልማት ትብብር በየነ መንግስታት እና የአጎራባሽ ክልሎች ግንኙነት ከፍተኛ ባለሙያ ወይዘሮ እታገኘሁ አደምን አገኘሁ። እሳቸውም ተፈናቃዮቹ በተደጋጋሚ መምጣታቸውን አልካዱ። የመጡ መምህራንን ያደረግነው ነገር ነበረ፣ ካምፕ ለጊዜው ካለው መጠለያ እንዲገቡና የምግብ አቅርቦት እንዲቀርብ አስቸኳይ ድጋፍ ይደረግ የሚል ሀሳብ አንስተንላቸው ነበር። አይተውታል። ሂደው ያዩ ሰዎችም አሉ። መጠለያው ጋር ትንሽ እዛ መቆየት አልፈለጉም። ወደ የቤተሰቦቻችን እንሄድ ወደ የቤተሰቦቻችን ሄደን ግን እንከታተል፣ በዚህ መንገድ ድጋፍ አድርጉልን፣ መረጃዎች ማን ኢንፎርሜሽኖች ሲኖሯችሁ ደግሞ መረጃ ስጡን በሚል ተነጋግረን ተግባብተን የሄዱት ወደ የቤተሰቦቻቸው ሲሄዱ ማለት ነው። በዛ መንገድ እንደ ርዕሰ መስተዳደር ጉዳዩን ያዝና አቀረብን። ችግሮቹ ታዩ። በምግብ ዋስትና በኩል ድጋፎች እንዲደረጉላቸው የተደረገበት ሁኔታ አለ፣ ጅማሮ አለ። አሁንም ደግሞ ቁጥሩ እየመጣ ነው። አንቺም እንድትይዥልኝ የምፈልገው በርካታ ቁጥር ዛሬም ጭምር እየመጡ ነው፣ ገና እየገቡ ማለት ነው። በተለያየ ቦታዎች ቆይተናል ነው የሚሉት አሁን እነሱ የሚጠይቁት አንድ ጊዜያዊ ይቺ የምግብ እንትኗን ብቻ አይደለም እየጠየቁ ያሉት ዘላቂ ጥያቄ ያላቸው ጥያቄው እዚህ መመደብ አለብን ነው። ተመልሰን ወደዛ ግጭት ወደ ተፈጠረበት ክልል አንሄድም የሚል አቋም አላቸው። በግልጽም አይ ቃልም ተገብቶልናል እያሉኝ ነበር ከርዕሰ መስተዳደር አኳ እኔ በዚህ መንገድ ቃል የገባ አካል መኖሩን አላውቅም። የተገባ ነው ብዬም ሀሳብ ምት ማለት አልችልም፣ አላውቅም። ይሄንን አልተገባም የሚል ሀሳብ አለኝ፣ እንደኔ ማለት ነው። መረጃቸው ተጠናክሮ ለኃላፊዎቹ ገብቷል። ኃላፊዎቹ ተወያይተውበታል። አስቸኳይ ዕለታዊ ድጋፉ በምግብ ዋስትና በኩል እንዲተላለፉ ናቸው ተደርጓል። በምክትል ርዕሰ መስተዳደሩ አወያይቷቸዋል፣ ዛሬ ተወካዮቻቸውን ማለት ነው። በዛ መንገድ እንትኑ ተላልፎላቸው ያ እንዲፈጥን ወደዛ እነሱንም ያስገባናቸው ማለት ነው። በዚህ መንገድ እኔ በአጭር ጊዜ ውስጥ ዕለታዊ ችግር እንትናቸው እየተፈታ ነው አሁን ምነግርሽ። ዘላቂውን ደግሞ ክልሉ ከፌደራሉም ጋር እየተነጋገረ ነው፣ በዘላቂነት የእነዚህ ሰዎች ችግር መፈታት ዝም ብለው ቁጭ አላልነቱን ለመናገር እንቅልፍ ያስወስድሽ የምንሰኙ ድምጽ ማለት ነው። ሰው በዚህ መንገድ እየተነጋገርን ነው ከፌደራል አካላት ጋራ በዛ መንገድ አሁን ጤና ሚኒስተር ዛሬ ራሱ የጤና ባለሙያዎችን ጠርቶ እያወያየ ነው አዲስ አበባ ላይ ማለት ነው። ትምህርት ሚኒስተር እንግዲህ ይሄን ያደርጋል ብለን እያሰብን ነው። ሲረጋጋ ክልሉ ከክልሎቹም ጋር ያለውን ግንኙነት አጠናክሮ በመቀጠል ፌደራሉም ጋር አጠናክሮ በመቀጠል ለእነዚህ ዜጎች ፈጣን ምላሽ እና አስቸኳይ የሆነ ነገር እንዲደረግ እየተሰራ ያለ መሆኑ ነው። በዚሁ ጋ ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር የኢትዮጵያና ይቅርታ፣ ቀደም ሲል የአስቴርን ለታብራራ፣ እሺ አዎን። አስቴር ምስጋናው ከባህር ዳር መሆኗን ነው እዛ የሚገኙ ከሶማሌ ክልል የነበሩ ተፈናቅለው የነበሩ የአማራ ክልል ተወላጆች ያለ ድጋፍ እየቆዩ እንደሆኑ እንዳሉ የገለጹበትን ዘገባ ነው ያደመጣችሁት። ምንም እንኳን የክልሉ አስተዳደር እየረዳ መሆኑን ቢገልጽም እርዳታው ግን በቂ እንዳልሆነ አምኗል በዘገባው ላይ። እናመሰግናለን አስቴር ለዘገባው። መልካም። ወደሚቀጥለው ቅንብር መንደርደሪያ ስንሄድ የኢትዮጵያና የኤርትራ መሪዎች የሰሞኑ የጅዳ ግንኙነት ማብራሪያ ይላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ወደ ጅዳ ጎራ ብለው በአካባቢው እያደረጉ ስላሉት እንቅስቃሴ የሰላም ንግግሮቻቸውና ሌሎችም ተግባሮቻቸው ከንጉሥ ሳልማን ቤል አብድል አዚዝ አልሳውድ የሙገሳ ሽልማት ተጠልቆላቸዋል። የተባበሩት አረብ ኤሚሬቶችም እንደዚሁ አድናቆቷን ገልጻለች። ለመሆኑ ይህ የጅዳ ግንኙነት ንግግር በአጠቃላይ ቆይታቸው ምን ነበረ መነሻውስ ምንድን ነው ብዬ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ደውዬ ነበረ አቶ ፍጹም አረጋን አግኝቻቸዋለሁ የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ እንደምን አሉ አቶ ፍጹም በቅድሚያ ለጊዜው በጣም አመሰግናለሁኝ አቶ ፍጹም ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ ሰሞኑን ጅዳ ላይ ተገናኝተው ነበርና ምንድን ነው የግንኙነታቸው ምክንያት? ለምን ጅዳ ላይ መገናኘት አስፈልጋቸው? ትርጉም ውስጥ ምንድን ነው? እንግዲህ ባለፈው የተባበሩት አረብ ኤሚሬት ላይ በተገናኙ ወቅት ጥሪ የተደረገላቸው በተባበሩት አረብ ኤሚሬት ክራውን ፕሬንስ አማካኝነት ሁለቱ ሀገሮች የደረሱበት የሰላም ስምምነትን አድናቆት ለመስጠት ሽልማት ለመስጠት ያሰቡ መሆኑን ገልጸውላቸው ሽልማት ሰጥተው ነበር። በዛ ነው ጊዜ በነጋታው ወደ ሳውዲ አረቢያ ለመሄድ ዝግጅት ተደርጎ ነበር። ሆኖም ወደ አሜሪካ ዲያስፖራ ለማግኘት ፕሮግራም እንዳላቸው ገልጸው መገኘት እንዳልቻሉ ስለገለጹላቸው በዛን ወቅት ወደ ሳውዲ አረቢያ መሄድ አልቻሉም። ስለዚህ ሁለቱም ሀገሮች በተከታታይ ለኢትዮጵያና ኤርትራ ለደረሱት አስመራ ላይ ለደረሱት የሰላም ስምምነት ሽልማት ለመስጠት ልክ አንዳንድ ሽልማት ለመስጠት የሚፈልጉ ተቋማት እንዳሉ ሁሉ አንዳንዶች ደግሞ በምስጋናና በአድናቆት እንደሚገልጹት ሁሉ ያንን ሽልማት አካባቢው ሰላማዊ መሆኑም እነዚህ ሀገሮች ለምሳሌ ሳውዲ አረቢያ የቀይ ባህር ጅዳ ሄደ ያለበት መሆኑ የአካባቢ ሰላም መሆን እነሱንም ተጠቃሚ እንደሚያደርጋቸው ስለምናምን እንደሆነ ነው። ሁለቱ መሪዎች ጅዳ ላይ እንደተገናኙ ሲወጡ የነበሩት ዘገባዎች ፕሬዚደንት ኢሳያስ እና ጠቅላይ ሚኒስትር አብይ፣ የሰላም ስምምነት ተፈራረሙ የሚሉ ነበሩ እና አስመራ ላይ ተደርጎ ከነበረው ስምምነት የተለየ ስምምነት ተፈርሟል እንዴ? ጅዳ ላይ አልተፈረመም? ምንድን ነው በሰነድ ደረጃ የወጣው ከጅዳ ስብሰባ? እንግዲህ በአስመራ ላይ እኮ ጠቅላይ ሚኒስትሩ በተገኙ ጊዜ ባለአምስት ነጥቦች የሰላም ስምምነት ተፈርሟል። ያስታውሱኛል እነዛን አምስት ነጥቦች አቶ ፍጹም? የመጀመሪያው በሁለቱ ሀገሮች ላይ የጦርነት ጉዳይ ሙሉ ለሙሉ እንዳከተመለት የሚገልጽ ነው። ሁለተኛው በንግድና ኢንቨስትመንት፣ በወደብ ልማትም ሁለቱ ሀገሮች እንዲሁም ሌሎች አብረዋቸው ሊሰሩ ፈቃደኛ የሆኑ ሀገሮች ካሉም በጋራ በመሆን ለማልማት የተዘጋጁ መሆኑን የሚገልጽ ነው። ሌላው ሁለቱ ሀገሮች በተለያዩ ዘርፎች በንግድና ኢንቨስትመንት ብቻም ሳይሆን በቱሪዝምም፣ በማህበራዊ ልማትም፣ በሌሎች ሴክተሮች ልማትም ተባብሮ ለመስራት ከዚህም አልፈው በጸጥታ ዘርፍ በጋራ ጸጥታ ትሬቶችን ለመከላከል የወሰኑ መሆናቸውን የሚገልጽ ነው። ከአካባቢው ሀገሮች ማለትም በአፍሪካ ቀንድ ዙሪያ ካሉ ሌሎች ሀገሮች ጋራ በመተባበር በኢኮኖሚ የመተሳሰር ለዛ ደግሞ ሲባል አስቀድሞ ሰላማቸው አካባቢ ላይ እንዲረጋገጥ የማድረግ የመጨረሻው አምስተኛው ማለት ነው። ከነዚህ ሁለት ሀገሮች ከኢትዮጵያና ከኤርትራ ጋር ማለት ነው ተባብሮ ለመስራት ዝግጁ የሆኑ ሌሎች ወገኖች ጋር አብሮ ለመስራት ሀገራዊ የሚሆን አካባቢያዊ ደህንነት ለመስራት ዝግጁ ከሆኑት ጋር ተባብሮ ለመስራት ያለመ ነው። እነዚህ ናቸው የነበሩት። አሁን እነዚህ እንደተጠበቁ ናቸው። የተለየ ሌላ የተነሳ ነገርም የለም። በዚህኛው ላይ ስምምነት ተብሎ የገባው ሰነድ ላይ እየተመለከትኩት የወደብ ልማትንም እንደገና የኢንዱስትሪ ፓርኮች ልማትንም፣ የስፔሻል ኢኮኖሚ ዞን ልማትን ሁለቱ ሀገሮች በሚመርጧቸው ቦታዎች አብሮ ለማልማት ፍላጎትም ያላቸው መሆኑን የሚገልጽ ነገርም ተጨምሮበታል እና ከጅዳው ስብሰባ ጋር ወይም ግንኙነት ጋር የሚያገናኘው ወይም የተነሱ ትኩረት የተሰጣቸው አካባቢዎች አሉ። በዚህ ላይ የተነሱ አካባቢዎች የሉም። ያው ሁለቱ ሀገሮች ተስማምቶ የሚመርጧቸው ቦታዎች አሰብ ከሆነ ምጽዋም ከሆነ ሌላ ቦታ ከሆነ በዋነኛነት ከወደብ ልማት ጋር ስናስብ እነዚህ ሁለት ቦታዎች መነሳታቸው አይቀርም። አካባቢው ከጦርነት ቀጠና ወጥቶ የልማት የሰላም ቀጠና ሲሆን በልማት ምቹ መሆኑን እየተመለከቱ ይመስለኛል እነዚህ የተባበሩት አረብ ኢሚሬትስና የሳውዲ አረቢያ መንግስታት በትብብር እየሰሩ ከመሆናቸው ጋር ተያይዘው ይህም አካባቢ ኢትዮጵያና ኤርትራን ጨምሮ ሌሎች ደግሞ ወደፊት ከነዚህ ጋር ሊተባበሩ የሚችሉ ሀገሮችን ለምሳሌ ሶማሊያም፣ ጅቡቲም፣ ሌሎችም ሀገሮች ወደዚህ ህብረት ውስጥ ሊመጡ እንደሚችሉ የሚያሳዩ ነገሮች አሉ። ሪጅኑ በአጠቃላይ የሰላም ቀጠና ሆኖ የልማትም ቀጠና ጨምሮ ሆኖ እንዲቀጥል እነሱም ደግሞ እንደ ሀገር የጋራ ተጠቃሚ ሆነ የሚሄጡበትንም ሁኔታ አስቀድሞ ኦፖርቹኒቲን እያዩ እንደሆነ ነው የሚገምጠው። እንግዲህ ይሄ አካባቢ የሰላም ቀጠና እንዲሆን የሁሉም ወገኖች በአካባቢው ያሉ ወገኖች ፍላጎት ቢሆንም በሌላ በኩል ደግሞ የተለያዩ የፖለቲካ ተንታኞችና ምሁራን የሚያነሱት ነጥብ አለ። በአሁኑ ጊዜ በተለይ የመን ውስጥ በሳውዲ አረቢያ የሚመራ ኃይልና የተባበሩት አረብ ኤሚሬቶችም ከዋና ዋና ተዋናዮች አንዷ የሆኑበት ጦርነት እየተካሄደ ነው ያለው። ይሄ በዚህ በአረብ ልሳነ ምድርና በአካባቢው በተለይ በምስራቅ አፍሪካ ፖለቲካ ላይ ጫና እንደሚያሳድር እየተናገሩ ነው እና በተለይ ኤርትራ ደግሞ በዛ ጥምረት ውስጥ የተወሰነ አስተዋጽኦ ያላት፣ ተሳትፎ ያላት ሀገር ነች። ኢትዮጵያን ወደዚያ ግንኙነት ይሄ ከበተለይ ከፋርስ ባህረ ሰላጤ በራቀ ሁኔታ ከኢራን በራቀ ሁኔታ ባለ ግንኙነት ውስጥ ሊከታት የሚችል እንቅስቃሴ ነው የሚሉም አሉና ምንድን ነው የሚሉት? እርሶ አቶ ፍጹም በዚህ አካባቢ በዚህ ነጥብ ላይ ይህንን ሀሳብ ለፖለቲካ ተንታኞቹ ተዋለውን በኢትዮጵያ በኩል ትን ከገለጽኩት ስምምነት የወጣ ወይም ደግሞ ቅድም ከገለጽኩት ikela yunugbe da jita ko hin da da አቶ ፍጹም አረጋ እናመሰግናለሁ ይቀጥላል ንግግራችን፣ በነገው ምሽት ጠብቋቸው። ለቀሪ ጥያቄና መልሶች ተንታኝም ይዘን እንመለሳለን። ዝግጅታችን ለዛሬ በዚሁ ተጠናቋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም ስናስተናግዳቸው የቆየ ነው። ሶሎሞን አባተና አዲሱ አበበነን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። ጤና ይስጥልኝ።